ጋቢና ቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ፣ የዛሬ ትምህርት ምሽት ያሰናዳናቸውን ዝግጅቶች ይዤ አብሬያችሁ የማመሸው ጽዮን ግርማ ነኝ። በሱሉልታ ከተማ ቤት ሰርተው የሚኖሩ የከተማ አስተዳደሩ ቤታቸውን በአንድ ሳምንት ውስጥ እንደሚፈርስ አስጠንቅቆ ይፈርሳሉ ያላቸውን ቤቶች ላይ የቀለም ምልክት እያደረገ መሆኑን ገለጹ። የምሬት ቦታ ነው እና ቦታው በቃ አይነካም የሚል ነበር ተስፋ የተሰጠ na awo na kaba mo ukum na naman ka, kulang na ito ka kung ka, pa የሱሉልታ ከተማ ከንቲባ ወይዘሮ ሮዛ ይመር ምላሽ አላቸው። የከተማው መስተዳደር የራሱን እርምጃ ይወስዳል የሚለውን የአንድ ሳምንት ጊዜ ገደብ ሰጥቶ የሚፈርሱ ቤቶችን ምልክትም አድርጎበት ገብዳቤ የሰጠበት ሁኔታ ነው ያለው። ዝርዝሩን በዘገባችን ይዘን እንመለሳለን። በሌላ በኩል ምሁራን በኢትዮጵያ እየተካሄደ ላለው ለውጥ መሳካት የበኩላቸውን እንዲያደርጉ ፕሬዚዳንት ሳህለወርቅ ዘውዴ ጥሪ አቀረቡ። የዚህንም ዘገባ ይዘን እንመለሳለን። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ጋቢና ቪኦኤ የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀዳሚው ዘገባችን እናልፋለን። ምሁራን በኢትዮጵያ እየተካሄደ ላለው ለውጥ መሳካት የበኩላቸውን እንዲያደርጉ ፕሬዚዳንት ሳህለ ወርቅ ዘውዴ ጥሪ ያቀረቡ፣ ጉዟችን በስሜት ሳይሆን በእውቀት እንዲመራ ማስቻል አለባችሁ ነው ባለባችሁ ብለዋል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን የመጡበትን አንደኛ አመት መነሻ ያደረገ የፓነል ውይይት በሸራተን አዲስም ተጀምሯል። የተገኙትን ውጤቶችን የዘረዘሩ ጽሁፍ አቅራቢዎችና ተሳታፊዎች ይህ መድረክ የራሱ የዛሬ አመት የሚቻል አልነበረም ብለዋል። እስክንድር ፍሬው ተከታዩን ዘገባ አድርሶናል። መድረኩን በንግግር የከፈቱት የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ በተለይ ለምሁራን ጥሪ አቅርበዋል። አራት አይነት አስተዋጽኦዎች ማድረግ እንዳለባቸው ነው ያብራሩት። አገሪቱ የምትጓዝበትን መንገድ ማሳየት እንዳለባቸው ወይም አብርሆት እንዲኖር መስራት እንዳለባቸው ነው እንደ መጀመሪያ ነጥብ የጠቀሱት። ሁለተኛ ሲሉ የጠቀሱት ደግሞ የሀሳብ ልዕልና እንዲኖር ማድረግን ነው። የጉልበት ዘመን ሊያበቃ ይገባል በሚል ፕሬዝዳንቷ ቀሪዎቹንም ዘርዝረዋል። ሶስተኛው የውይይት ባህል ማስለመድ ነው። በመከራከር፣ በመወያየት፣ በመደራደር ማስረጃና መረጃ በማቅረብ በምክንያት ዊትነታቸው ነገሮችን በመተንተን የሚያምንና የሚያሳምን ማህበረሰብ መፍጠር ይኖርብናል ከነውጥ አደባባይ የሀሳብ መድረክን የሚመርጥ ከሀሜት ግልጽነትን ከሴራ ፊት ለፊት መጋፈጥን የሚመርጥ ማህበረሰብን ማዳበር ይኖርብናል። አራተኛው ሂስ የማቅረብን ጥበብ ማስለመድ ነው። መንግስት፣ የፖለቲካ ፓርቲዎች፣ ቡድኖች፣ ተቋማት ልሂቃን፣ ማህበረሰቦች፣ ወዘተ የሚሰሯቸውን ስህተቶችና ጥፋቶች የሚገጥሟቸውን ድክመቶችን፣ ጉድለቶችን አንጥሮና አበጥሮ ለማሳየት የሚያስችለን የሂስ ባህል ማስለመድ ይገባናል። የኢትዮጵያ የዲሞክራሲ ጉዞ ታሪካዊ ዳራና ወቅታዊ ተግዳሮት በሚል ርዕስ ገለጻ ያደረጉ ምሁራንም በአገሪቱ የተጀመረውን ለውጥ የአንድ ዓመት ጉዞ ዳሰዋል። የፖለቲካ ሳይንስ ተመራማሪና መምህር ዶክተር ሰሚር ዮሱፍ የአሁኑ ለውጥ የመጣው ማህበራዊ ኃይል በመነሳሳቱ መሆኑን ጠቁመዋል። አሁን በአገሪቱ ያለው መንግስት መራሽ ለውጥ መሆኑን በማስታወስም የቀጨጨ ሲቪክ ማህበረሰብ ከመኖሩ ጋር እንደ አንድ ተግዳሮት ሊቆጠር እንደሚችል ተናግረዋል። በራሱ በመንግስት ውስጥ ያለው የውስጣዊ ወጥነት ክፍተትም ሌላው ተግዳሮት መሆኑን የጠቀሱት ዶክተር ሰሚር ተግዳሮት ሲሉ የጠቀሱት ሌላው ነጥብ ያለፈው 27 ዓመት ውርስ ነው። ለሰባት ዓመታት የቆየው አምባገነን መንግስት ውርስ በራሱ ችግር እየፈጠረ መሆኑን ያብራሩት አምባገነናዊ ውርስ አገራት ሽግግር ሲያካሄዱ ያለፈ ታሪካቸውን አወራድቀው አይተ ያለፈ ታሪካቸው አብሯቸው በተወሰኑ ጊዜ ይጓዛል። እንደዚህ አሁን ምናያቸው የብሔር ግጭቶች፣ የፓርቲና የሀገራ መንግስት መጣመር፣ ሌሎች ቤተላይ ተጋባቶች ባለፉት ዘመናት ያሳለፍናቸው ሀይቃችን በተለይ ደግሞ በቅርብ ጊዜ የ27 ዓመት ያሳለፍነው የአምባገነን ስርዓት ሀይቃችን ጥላውን እያጠላብን በአሁኑ ሰዓት እንደሆነ የምናይበት ሌላ መስክ የሆነ እያስባለሁ። በኢትዮጵያ ለ27 ዓመታት የቆየው አምባገነን መንግስት በተቃርኖዎች የተሞላ እንደነበርም ዶክተር ሰሚር አብራርተዋል። አንደኛ ዴሞክራሲን በሰፊው የሚሰብክ ስርዓት ነበረ፣ በተግባር ላይ ግን የለበትም። የብሔር ብሔረሰቦችን መብት በሰፊው የሚያውጅ ስርዓት ነበረ። በተግባር ላይ እጅግ የተማከለ ሴንትራላይዝድ የሆነ ስርዓት ነበረ። በሬቶሪክ ደረጃ እድገትና ለውጥን ልማትን እጅግ የሚሰብክ ስርዓት ነበረ። በተግባር ላይ ግን የሀብት ስርጭት ላይ ከፍተኛ ልዩነት ያስከተለ መዋቅር የዘረጋ ስርዓትም ነበር። ስለዚህ በተቃርኖዎች የተሞላ ስርዓት በመሆኑ ቅሬታዎችን፣ ግሪቫንሶችን ኢንቴንሲፋይ ያደረገ ኮምፕሊኬትድ ያደረገ ስርዓት ነበር የተወለደው። ስለዚህ ይሄ ስትራክቸለር ሩት ኦፍ ግሪቫንስ ነው፣ የቅራኔ መዋቅራዊ መንስኤ ያድርግልን ወስዶ ይችላል። ምሁሩ በዚሁ ማብራሪያቸው ተቃርኖ ሲሉ የገለጹትን ይሄንን ነጥብ ጨምሮ ለውጥ እንዲመጣ ያደረጉትን ሁኔታዎች ዘርዝረዋል። የዛሬው መድረክ በመቶዎች የሚቆጠሩ ሰዎች የተጋበዙበት ከሁለተኛ ደረጃ ትምህርት ቤት ተማሪዎች እስከ አንጋፋ ምሁራን ድረስ የተገኙበት ነው። የአሜሪካ ድምፅ ያነጋገራቸው አብዛኛዎቹ ተሳታፊዎች የዶክተር አብይ የአንድ ዓመት ጉዞ ተስፋ ሰጪ ተግባራት የተከናወኑበትና ስኬታማ መሆኑን ያምናሉ። ከራዲካል አካዳሚ ትምህርት ቤት የመጣው የአስራ ሁለተኛ ክፍል ተማሪ ቅዱስ ዮሴፍ ከነዚህ አንዱ ነው። በፓርቲ ደረጃ ለጣል መጣም ቅድም እንደተባለው ነገር ግን ነው ራሱ ያለው ነው ኢህአዴግ ነው። ነገር ግን ፍሪደም ኦፍ ስፒች ምን ነው በትልቁ ሊታይ የሚችለው ከአንድ ዓመት በፊት ይህ መድረክ ሊዘጋጅ አይችልም ነበር። ከአንድ ዓመት በፊት እኔም ይህን ቃል መጠየቅ ለመስጠት ልፈራ እችል ነበር ማለት ነው። እና በፍሪደም ኦፍ ስፒች ደረጃ ትልቅ ለውጥ መጥቷል ብዬ አስባለሁ። ሌላው ሀሳብን በነጻነት መግለጽ ሀሳብን በነጻነት የመግለጽ ላይ ማለት ነው ያው በአብዛኛው እስካሁን ያየኑ ለውጥ ይሄን ነው። በእርግጥ ወደፊት ደግሞ የበለጡ ለውጦች ያለ ምክንያቱም አሁን ፓርላማ ውስጥም የመሳሰሉት ነገሮች ያው ስቲል ተመሳሳይ ነው። ነገር ግን አሁን በበለጠ ፍሪደም ኦፍ ስፒች ነው የመጣው፣ ሎት ብዬ አስባለሁ። ወደ አንቺ ልምጣ። ስምሽን እና ከየት ትምህርት ቤት እንደመጣሽ ንገሪው። ስሜ ሩት ሀይሉ እባላለሁ። የመጣሁት ከካቴድራል ስኩል። ስንተኛ ክፍል ተማሪ ነች? ስንተኛ ነው የወጣሽው? እንግዲህ የተመረጣችሁበትን መስፈርት ለማወቅ ነው። በዛው አስራ አንደኛ ክፍል ተማሪ ነኝ። የወጣሁት ከባች አንደኛ ነው። ከባች አንደኛ ማለት ለአድማጮች ግልጽ ለማድረግ ዘ ሀይስት አቨሬጅ ፍሮም ኦል ስቱደንትስ ከሁሉም ከአስራ አንደኛ ክፍል ተማሪዎች እንዳለ ሀይስት አቨሬጅ የምታሳይ ከአስራ አንደኛ ኤ ቢ ሲ ምናምን ከእነሱ ሁሉ ማለት ነው። ከሁሉም ከሶስቱም ክላስ አቨሬጅ ሀይስቲ ለእሱ የጠየቅኩትን ጥያቄ ላስቀድምና ወይም ጠቅለል ካላስተያየትሽ ልነሳና ከዚህ መድረክ ምን ተማርሽ? አንቺ ምን አልሽ ቁጭ ብለሽ ስለ ኢትዮጵያ ፖለቲካ ይሄ ሁሉ ሀሳብ ሲንሸራሽ ጽሁፎችም ቀርበዋል፣ እንግዲህ ጥያቄዎችም ነበሩ። ምን ግንዛቤ ያገኘሽ? ከሱ ልነሳ። በጣም መሰራት ያለበት ጉዳይ ነው። ሁላችን መጠቃልናል። እሱ ብሎታል። መንግስት ብቻ አይደለም፣ ሁላችንም እንደ ወጣትም እንደ ተማሪም እንደ ሴትም ከሆነ ሁሉ መስራት ያለበት ነገር ነው። በሁሉም ስራ መስፈርት ያሉትም መስራት አለባቸው። ዶክተር አብይ አህመድ ወደ ስልጣን ከመጡ አሁን የኢትዮጵያ ጠቅላይ ሚኒስትር ከሆኑ አንድ ዓመት ይሞላቸዋል። መጋቢት 24 ቀን አንድ ዓመት ይሞላቸዋል። የማክሰኞ ሳምንት ይመስለኛል። ምን ለውጥ ታየ በኢትዮጵያ ውስጥ ምንድን ነው ምን አስገኙ? ዶክተር አብይ በአንድ ዓመት ውስጥ አንዱም ብሎታል እሱ ፍሪ ስፒች ነው። በጣም በከተማ አንጻር ሀሳብን በነጻነት መግለጽ ማለት ነው። እሱን ነው እና በከተማ አንጻር ብቻ ሳይሆን በትምህርት ቤትም በጣም እንሰራበታለን። ይሄ ኮንቨርሴሽኖች እንደዚህ በፖለቲካ አንጻር ምናወራቸው በእኛም አለ። በያንግስተሮቹ በእኛ እድሜ ያሉትም ያወሩታል፣ በነጻነትም ያወሩት እና ሌላ ነገር ደግሞ የኤርትራና ኢትዮጵያ ማታረቅ የሁለቱ ሲኖዶሶችን አንድ ማድረግ በጣም ኦርቶዶክስ ሲኖዶስ ለሁለት ተከፍሎ የነበረው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሲኖዶስ ማለት ነው። ሁለቱን አንድ ላይ በማድረግ በጣም ብዙ ስራ የሰራ ይመስለኛል። በዛሬው መድረክ ላይ የተለያዩ ምሁራንና ታዋቂ ሰዎች ጽሁፎች አቅርበዋል። ሰፋ ያለ ውይይትም ተካሂዷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። በትግራይ ክልል ከተለያዩ ዩኒቨርሲቲዎች ተመርቀው ለዓመታት ስራ ሳያገኙ የቆዩ ወጣቶች ለችግር እየተጋለጥን ነው አሉ። በቅርብ ጊዜ የክልሉ መንግስት ከሶስት ዞኖች ብቻ ስራ ፈላጊዎችን ለይቶ የስራ ምደባ ማካሄዱን አድሎ ፈጽሟል ሲሉ ቪዮ ያነጋገራቸው ቅሬታ አቅራቢዎች ተናግረዋል። የክልሉ መንግስት በበኩሉ ከሶስቱ ዞኖች በተለይ ስራ እንዲያገኙ እየተደረገ በእነዚ አካባቢዎች የልማት ስራዎች ወደኋላ የቀረ በመሆኑ ነው ብለዋል። ሙልጌታ ጽብሃ ከመቀሌ በተከታዩ ዘገባ ሁሉንም ይዳስሰዋል። ከዩኒቨርሲቲ ተመርቀው ለአመታት ስራ አጥተው እንደተቀመጡ ይናገራሉ። ከትግራይ ክልል የተለያዩ አካባቢዎች ተውጣጥተው ለክልሉ መንግስት ቅሬታ ለማቅረብ ወደ መቀለ ከተማ የተጓዙ ወጣቶች በተለይ በምህንድስና ሙያ የተመረቁ ስራ ለማግኘት እየተቸገሩ መሆናቸው ነው ወጣቶቹም ይገልጹት። በሪሁ ወልዳይ በ2008 ዓ ም ከወላይታ ሰዶ ዩኒቨርሲቲ በኤሌክትሪካል ምህንድስና እንደተመረቀ ይናገራል። እስካሁንም ስራ ባለማግኘቱ ችግር ላይ እንደሆነ ነው የሚገልጸው። ከተመረቅ በኋላ ጊዜ ያው ስርዓት ስንፈልግ ስንከራተት ቆይተናል። እዚህ ክልል በጣም የሚያሳዝነው ግን በጣም የሚያሳዝነው ግን ሁላችን አብረን ተመረቅን እያለን በዘመድ ወይም ደግሞ የሆነ ስንክሳር የሆነ ስራ ስራ አለሁ እስካሁን ሶስት ዓመት ቆይቻለሁ ምንም አይነት ያገኘሁት ነገር የለም። ስራም ለይስሙላ ሊወጣ ይችላል ግን ፈተና አይወጣም። እስፔሻሊ በኤሌክትሪካል፣ መካኒካል፣ ኬሚካል በምህንድስና ዘርፎች ምንም አይነት ስራ አግኝተን አናቅም የለም። አብርሃ ጽብሃ የተባለ ሌላ ወጣት በ2008 ዓመተ ምህረት እንደተመረቀና እስካሁንም ስራ አለማግኘቱ ይገልጻል። ስራ ለማግኘት መንግስት ቢጠይቅም በጀትም ሆነ ክፍት ቦታ የለም የሚል ምላሽ ለእሱና ለጓደኞቹ ምላሽ እንደተሰጠንም የሚናገረው በቅርብ ጊዜ ግን የክልሉ መንግስት ከደቡብ ሰሜን ምዕራብና ምዕራባዊ ዞኖች ብቻ ተለይተው ያለ ውድድር ወጣቶች የስራ ምደባ እንደፈጸመ፣ በዚህም አድሎ ተፈጽሞብናል ይላል። ስለዚ ታይክቶ ዘለዎ ብማዕራ አይኒ ትግራይ ካብ ጫፍ እስካብ ጫፍ ዘላ ነገር መሆን ያለበት ሁላችንም የትግራይ ስራ ፈላጊዎች በኩልነት ታይተን ፈተና ተዘጋጅቶ በየዘርፉ ውድድር ነው መሆን ያለበት ምደባውንም እንደዛው። ካልሆነ ደግሞ ቀድሞ የተመረቀ ባለሙያ ቅድሚያ ሊሰጠው ይገባል። አሁን ያለው ዞን እየለየህ ምደባ ግን ትክክል አይደለም። በዚህ ጉዳይ የሚሰማን አጥተናል ነው ያለው። ወጣቶቹ በተለይ ከ2007 ዓመተ ምህረት በኋላ የተመረቁ የምህንድስና ባለሙያዎች ስራ እያገኙ እንዳልሆነ ይገልጻሉ። መንግስት በፖሊሲ ደረጃ ለተፈጥሮ ሳይንስ ትኩረት በማድረግ ዩኒቨርሲቲዎች ሰባ በመቶ ተማሪዎች በዚህ ዘርፍ እንዲሰለጥኑ እያደረገ ነው። ሆኖም ግን ብዙዎች ተመርቀን ያለ ስራ ቀርተናል ይላሉ። ያለውን ችግር መንግስት እንዲፈታው ቢጠይቁም የሚሰጣቸው ምላሽ አጥጋቢ አለመሆኑን በርሂው ይገልጻል። በሲቪል ሰርቪስ በክልሉ ያሉ ብዛትን ለማመጣጠር ሮሾ ለመስራት ነው ብለን ብለው ነበር መልስ የሰጡን። ቆይቶ መግለጫ አውጥተው ደግሞ ምንድን የተባለ አወዳድረን ያሰለፍ ናቸው ከሌላ ታዲያ ይሄ በጣም የንቀት መልስ ነው የተሰጠ። የሚገርም ነገር ንቀት ያለበት ሌላው የማዕከላዊ የምስራቃዊ የመቀሌ ወይስ የደቡብ ምብራቅ ተማሪስ ማለፍ አይችልም ወይ ፈተናውስ የት ተካሄደ ማንስ ፈተነው አልተፈተነም ይሄ የውሸት ዜናም ተላልፈዋል እስካሁንም ለኛ ምንም አይነት ወልጥ እንትን ያለ በየዞኑም ሂደናል በየዞኖቹም ሂደናል የማዕከላዊ ጥያቄ ልክ እንደተጠየቀ ጥያቄዎቹን ሳይመልስ በዛ ባለበት ነው የቀረ የምስራቃዊ ዞን ብንሄድ በጣም የሚያሳዝነው ነገር እናንተ ማን ናችሁ? ህወሓት ናችሁ ወይስ አረና ነው የተባለ ያኛው ሰውየው ግን እዛ ቦታ የተመደበ ግን ህወሓትም አረና፣ ማንም ማንም እንዲያስተናግድ ነበር። ይህ የአድሎ አካሄድ ቁሞ መንግስት ሁሉንም ስራ ፈላጊ አወዳድሮ ካልቀጠረ በቅርቡ ሰላማዊ ሰልፍ እናካሄዳለንም ብለዋል። ክልሉ የጀመረውን ነገር ለሁላችን እኩል ማካፈል አለበት። ካልሆነ የፖለቲካ መፍትሄ ከሆነ የሚያስፈልገው እኛም ፖለቲካ ውሳኔ እንሄዳለን ማለት ነው። ያም ስንል እኛ ምንም ጠመንጃ የለን፣ ምን የለን፣ ምን የለን፣ እንዋጋለን አይደለም እንሞታለን፣ ነው ሰላማዊ ሰልፍ እንወጣለን። ሰላማዊ ሰልፍ ለመውጣቱም ብዙ የተማሪውም ዝግጅት ላይ ነው ያለ። መልስ ካልተሰጠው ሂደው ሂደው ግን እኛ ድምጻችን እንሰማ ልንል እንወጣ ነው። ከዚህ በፊት ይዘ ወይ እኔ ህገ መንግስት ይከበር ብዬ ከወጡ ሰዎች አንዱ ነኝ። ህገ መንግስት ይከበር ስል ግን ለሁሉም ቦታ እንጂ አንድ ሊበላህ ለሚመጣ ሀይል ብቻ አቁም እዛው እንዳትበላኝ ለማለት ብቻ አይደለም። ህገ መንግስት ይከበር ሲባል ሁላችንም ማክበር አለብን። ህገ መንግስት ይከበር ብሎ የወጣ መንግስት ህገ መንግስት ማክበር አለበት። ወጣቶቹ ላነሷቸው ስሞታዎችን መልስ ለማግኘት ያደረግነው ጥረት አልተሳካም። የትግራይ ክልል የሲቪል ሰርቪስ ቢሮ ኃላፊ ወይዘሮ ሰብለ ካሳይ ጉዳዩን አስመልክቶ ለክልሉ መገናኛ ብዙሀን በሰጡት መግለጫ ከትግራይ ደቡባዊ፣ ሰሜናዊ ምዕራብና ምዕራብ ዞኖች ከ3 ሺህ በላይ ስራ ፈላጊዎች በተለያዩ መንግስት መስሪያ ቤቶች መመደባቸውን ገልጸዋል። ከእነዚህ ዞኖች ወጣቶቹ ለስራ የተመረጡት እነዚህ አካባቢዎች በልማት ወደኋላ የቀሩ በመሆናቸው ነው ብለዋል። ከባቢ አብ ደቡብ፣ አብ ሰሜን፣ ደቡባዊ ደቡባዊና እንዲሁም ሰሜናዊ ምዕራብ ዞኖች በተለየ መልክ ነው እየተሰራ ያለው። በተለይ በምዕራባዊ አካባቢ በትምህርትም ዘጊተው የጀምሩ በልማቱም ኋላ የቀሩ ናቸው። እነዚህ አካባቢ ትኩረት በማድረግ የማመጣጠን ስራ መፈጸም፣ የተማረ ኃይልም የስራ እድል እንዲያገኝ ማድረግ አስፈላጊ ይሆናል ነው ያሉት። በትግራይ ክልል ከ295 ሺህ በላይ ስራ ፈላጊ ወጣቶች እንዳሉ ከክልሉ መንግስት የተገኘ መረጃ ያመለክታል። ለአሜሪካ ድምጽ ሙልጌታ ጽበሀ መዓለም። ሙልጌታን ላደረሰን ዘገባ እናመሰግናለን። ሙልጌታ እንግዲህ ቀጣዩንም ሁኔታ ተከታትሎ ተጨማሪ ዘገባ ያደርሰናል ብለን ተስፋ እናደርጋለን። ያንም እናደርጋለን። ወደ ተከታዩ ዘገባችን እንለፍ። ዩናይትድ ስቴትስ ባለፉት ሁለት ዓመታት ሶማሊያ ውስጥ ባካሄደችው የአየር ድብደባ በትንሹ አስራ አራት ሲቪሎች መገደላቸውን ዓለም አቀፉ የሰብዓዊ መብቶች ቡድን ባወጣው ሪፖርት አስታውቋል። የአሜሪካ ጦር ሰራዊት ክሱን ውድቅ አድርጓል። ለአሜሪካ ድምጽ መሐመድ ይሱፍ ከናይሮቢ ዘግቧል። ሰለሞን ክፍሌ በተከታዩ ዘገባ አጠናቅሮታል። በሶማሊያ ድብቁ የዩናይትድ ስቴትስ ጦርነት በሚል ርዕስ አምነስቲ ኢንተርናሽናል ያወጣው ባለ 73 ገጽ ሪፖርት ትኩረት ያደረገው ነውጠኛውን የአልሻባብ ቡድን ለማዳከም ባለመውና ዩናይትድ ስቴትስ ባካሄደችው የአየር ድብደባ በተገደሉ ሲቪሎች ላይ ነው። አብዱላሂ ሐሳን በዓለም አቀፉ የሰብዓዊ መብቶች ተከራካሪ ቡድን የሶማሊያ አጥኚ ናቸው። ዚስ ሪፖርት ኢንክሉድስ ክሬዲብል ኤቪደንስ ዛት አትሊስት ሪፖርቱ ሶማሊያ ውስጥ ከተካሄዱ ከአንድ መቶ በላይ የአየር ጥቃቶች በአምስቱ በትንሹ 14 ሲቪሎች መገደላቸውንና ሌሎች ስምንት መቁሰላቸውን የሚያሳዩ አስተማማኝ ማስረጃዎችን ይጨምራል። እነዚያ የአየር ድብደባዎች የተካሄዱት ደግሞ እታችኛው ሸበሌ ግዛት ውስጥ ነው። መርማሪዎች ላቀረቡት ክስ መሠረት ያደረጉት የአይን ምስክሮችን የሳተላይትና ከአየር ድብደባው በኋላ ምድር ላይ የተነሱ ፎቶግራፎችን እንደሆነ ያስረዳሉ። ዩናይትድ ስቴትስ ሶማሊያ ውስጥ የምታካሄደውን የአየር ጥቃት እንደ አውሮፓውያን ዘመን አቆጣጠር ከ2017 ዓ ም ወዲህ በሦስት እጥፍ ያሳደገችው ፕሬዝደንት ዶናልድ ትራምፕ ደቡብ ሶማሊያ ውስጥ የሚገኙ የአልሻባብ ኢላማዎችን እንዲያጠቃ ለአሜሪካ ጦር ሰራዊት ሰፊ ሥልጣን ከሰጡ በኋላ መሆኑን ዋና ጽህፈት ቤቱን ለንደን ያደረገው አምነስቲ ኢንተርናሽናል አስታውሷል። በሶማሊያ የዩናይትድ ስቴትስ ወታደራዊ ጥቃቶችን ከሀገሪቱ መንግሥት ጋር በመተባበር የሚያካሄደው አፍሪኮም ትላንት ይፋ ባደረገው መግለጫው በአየር ድብደባው ሲቪሎች አልተገደሉም ብሏል። በአፍሪካ የዩናይትድ ስቴትስ ወታደራዊ እዝ ወይም አፍሪኮም መግለጫ በከፊል እንዲያውም በሲቪሎች ላይ ግድያ አልተፈጸመም የሚለውን ክርክሩን ለማሳመን ብዙ ተጉዟል በፖሊሲ ደረጃ የሚሰራበትና ከፍተኛ ጥንቃቄ የሚደረግበት ዘመቻ ነው ሲል ነው የሚያስረዳው። የአምነስቲ መርማሪዎች ወደ ሶማሊያ በመጓዝ በአንዳንድ የአየር ጥቃቶቹ በተካሄዱባቸው አካባቢዎች የሚኖሩ ሰዎችን አነጋግረዋል። አዛውንቱ ሙኡሚን አብዱራህማን ጥቃቶቹ በተካሄዱበት ወቅት ሲቪሎች ማምለጫ እንዳልነበራቸው ያስረዳሉ። ኢላማው አልሻባብ እንደሆነ ነበር የተነገረን። ይህ ቡድን የሚኖረው ግን በሕዝቡ ውስጥ ነው። ሲቪሎችም ከቡድኑ አባላት ጋር አብረው ይኖራሉ። እነዚህ የአየር ጥቃቶች የሚፈጸሙት ምድሩንም ሆነ ሕዝቡን በማያውቅ ሰው በመሆኑ ዝም ብሎ ቦምቦቹን ያዘንባል። በዚያ ምክንያት የሚፈጠረውን ችግር መገመት ትችላለህ። የአምነስቲው ተመራማሪ አብዱላሂ ሐሰን በበኩላቸው የዩናይትድ ስቴትስ ጦር ሰራዊት በየጊዜው ያካሄዳቸው የአየር ድብደባዎች የሕዝቡን ሕይወት ክፉኛ ጎድቷል ይላሉ። ሲቪሎች ይሰጋሉ። ለምሳሌ የሚኖሩት በፍርሃት ነው። ያነጋገርናቸው ብዙ ሰዎች ቤት ንብረታቸውን ጥለው መሸሻቸውን የአየር ጥቃቱን ፍራቻ ተፈናቅለው በየካምፑ መጠለላቸውን ነግረውናል። ህዝብ የዕለት ተዕለት ኑሮውን ማከናወን አልቻለም። ማረስና ራሱን መመገብም አልቻለም። የአየር ጥቃቶቹ ሲቪሎችን እየገደሉ ነው። እነዚህ በዩናይትድ ስቴትስ ጦር ሠራዊት ሶማሊያ ውስጥ የሚካሄዱ የአየር ጥቃቶች ከጦር ወንጀል አይተናነሱም ያለው አምነስቲ ኢንተርናሽናል የዩናይትድ ስቴትስ መንግሥት በሲቪሎች ላይ ደረሰ የተባለውን ግድያ እንዲመረምር ጥሪ አቅርቧል። የምትከታተሉት ከጋቢና ቪኦኤ የሚተላለፍላችሁን ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። የሶማሌ ብሔራዊ ክልላዊ መንግስት ሐምሌ 28ቱ ቀን 2010 ዓ.ም በሶማሌ ክልል የተለያዩ ከተሞች ጥቃት የተፈጸመባቸውን የክልሉን ልዩ ልዩ ብሔረሰብ ነዋሪዎች ለማቋቋም አንድ መቶ ሚሊዮን ብር መመደቡን አስታውቋል። የክልሉ አደጋ መከላከል ኃላፊ በተለይ ለአሜሪካ ድምፅ እንዳስታወቁት ሄጎ በተባሉ ወጣቶች አደረጃጀት አማካኝነት ከአራት ሺህ በላይ ግለሰቦች የተለያዩ ጥቃቶች ተፈጽሞባቸዋል። አሁን የሚደረገው ድጋፍም የፈረሱ ቤቶችን ለመጠገን የወደሙ የንግድ ተቋማትን መልሶ ለማቋቋም ይውላል ተብሏል። ሐምሌ 28 ቀን ጥቃት የተፈጸመባቸውን ለመደገፍ በበጎ ፈቃደኞች የተቋቋመው ማህበር በክልሉ እርምጃ ደስተኛ መሆኑንም አስታውቋል። አዲስ ቸኮል ተጨማሪ ሪፖርት አድርሶናል። የሶማሌ ክልል የአደጋ ስጋት ስራ አመራር ቢሮ ኃላፊ የሆኑት አቶ መሀመድ ፋታ በተለይ ለቪኦኤ እንዳስታወቁት ሐምሌ ሃያ ስምንት ቀን የቀድሞ የሶማሌ ክልል አስተዳደር ባደራጃቸው ሄጎዎች ጥቃት የደረሰባቸውን የክልሉ ሶማሌ ያልሆኑ ነዋሪዎች መልሶ ለማቋቋም መቶ ሚሊዮን ብር መድቧል ብለዋል። በሐምሌ 28 ምክንያት ዋና ዋና ከተሞች ተከስቶ የነበረው ችግር የተጎዱት ወገኖች እንደገና በይታቸው ተደግኖ ከተሞቹ እንዲኖሩ አድርገናል። ሁሉም ቦታ እንዲመለሱ ነው ያደረግ ናቸው ከሶማሊያ ብሔር ውጭ የነበሩ ሰዎች ናቸው። መጀመሪያው ወደ ወደ ቦታቸው እንዲመለስ ትንሽ ማለት ለትራንስፖርት ለምን መሆን ከፍለናል። አሁን በዚህ ሳምንት ውስጥ ደግሞ የምናከፋፍልላቸው ትንሽ የቤት ገናና የቢዝነስ ለመቋቋም የሚያስችላቸው ትንሽ በጀት ስለመደበን ያው በዚህ ሳምንት ውስጥ ነው በደጋ መከላከል በኩል ይከፈላል። ምን ያህል መደበላችሁላቸው ለዚህ አካባቢ ናቸው እና በዚህ ሳምንት ነው የሚከፋፈለው። አዎ። በአቶ ሙስጠፋ መሀመድ ኡመር የሚመራው የሶማሌ ክልል አዲስ አስተዳደር ስልጣን ከያዘ በኋላ ሶማሌ ያልሆኑ የክልሉ ነዋሪዎች ለመደገፍ ልዩ ልዩ ስራዎች ሲሰሩ እንደነበር የፕሬዚዳንቱ አማካሪ ዶክተር ታጁድን ለቪዮ ያስታውቀው ነበር። ይሁንና ድጋፉ መሰረታዊ ፍላጎቶችን ከማቅረብ ብዙም የዘለለ አልነበረም። በሐምሌ 28ቱ ጥቃት ከደረሰው ሞት፣ አካል ጉዳትና አስገድዶ መድፈር ባሻገር ሶማሌ ባልሆኑ የክልሉ ነዋሪዎች ሪፖርት የተደረገው የንብረት ውድመት መጠን ከ600 ሚሊዮን ብር በላይ ነው። መንግስት ባካሄደው ጥናት ደግሞ 430 ሚሊዮን ብር የሚገመት ንብረት መውደሙን የፌዴራል አቃቤ አስታውቆ ነበር። በሐምሌ 28 ጥቃት ጉዳት የደረሰባቸው ነዋሪዎችን ለማቋቋም የተመሰረተው ለሶማሌ ክልል ተጎጆዎች የእርዳታ አስተባባሪ ኮሚቴ አባል የሆኑት የጂጂጋ ዩኒቨርሲቲ መምህሩ አቶ ዘላለም የኔነህ የሶማሌ ክልል መንግስት በወሰደው እርምጃ መደሰታቸውን አስታውቀዋል። በጣም ደስ የሚል ዜና ነው። በእውነቱ ያው እኛ ተሰባስበን በደረሰው አደጋ በደረሰው ጥፋት ከማዘንም አልፈን የተጎዱትን ለመርዳት እየተንቀሳቀስን ነበረ። የዩኒቨርሲቲ ተማሪዎች ደርሰናል፣ አቅመ ደካሞች ደርሰናል፣ ሌሎችም መረዳት አለባቸው የምንላቸውን ክራይቴሪያ በማውጣት እኛንን ክራይቴሪያ የሚያሟሉትን ስንበዛ ቆይተናል። ነገር ግን የእኛ ተደራሽነት በጣም ውስን ነው። ነገር ግን አሁን ይህንን ስንሰማ ይሄ በጣም ትልቅ ደስ የሚል ዜና ነው። ሌላው ደግሞ አሁን ላይ በሀገራችን ያለው ነባራዊ ሁኔታ ምንድን ነው? ብዙ ቦታዎች ላይ መፈናቀሎች አሉ። ብዙ ቦታዎች ላይ በጣም በቃ በታሪካችን በቅርብ ታሪካችን በተለይ ያላየነው ያልሰማነው መጥፎ መጥፎ ድርጊቶች እንሰማለን እና ይሄ ነገር እንዴት ሊቀረፍ ይችላል፣ ይሄ ነገር እንዴት ነው ሊቀለበስ የሚችለው የሚለውን ነገር በምናይበት ጊዜ መንግስት፣ በተለይ አካባቢው ላይ ያለው የመንግስት መዋቅር በቁርጠኝነት ከመከላከል አልፎ የተደረገን ነገር ደግሞ የጠፋን ነገር ደግሞ እንዴት መመለስ እንደሚቻል ከህብረተሰብ ጋር በመመካከል እንደዚህ አይነት ፈር ቀዳጅ የሆነ በሶማሌ ክልል ያሳየውን አይነት በጎ ተግባር ቢያደርጉ ትልቅ ለውጥ ይመጣል። በሀገር ደረጃ ትልቅ ለውጥ ይመጣል ብዬ ነው ማስበው። ሐምሌ ሀያ ስምንት ቀን ሁለት ሺ አስር አመተ ምህረት በሶማሌ ክልል የቀድሞው ፕሬዚዳንት አብዲ መሀመድ ኡመር ወይም አብዲ ሌ ከስልጣን እንዲወርድ መጠየቁን ተከትሎ በክልሉ የተደራጁ ሄጎ የተባሉ ስብስቦች በርካቶችን መግደላቸው፣ በቁም ማቃጠላቸው፣ አብያተ ክርስቲያናትን ማውደማቸው፣ በርካታ ንብረቶችን መዘረፋቸው ና ማውደማቸው እንዲሁም በሴቶች ላይ ግዳጅ ወሲብ መፈጸማቸውን በመጥቀስ ይህንኑ አስተባብረዋል ባላቸው ላይ የፌዴራል አቃቤ ህግ ክስ በመሰረቱ ይታወሳል። ለአሜሪካ ድምፅ ራዲዮ አዲስ ቸኮለኝ ድሬዳዋ አዲስን ላደረሰን ዘገባ እናመሰግናለን አድማጮች የምትከታተሉት ከአሜሪካ ድምፅ የሚተላለፈውን የጋቢና ቪኦኤ ዝግጅታችን ነው ተከታዩ ዘገባችን ደግሞ ወደ ነቀምቴ ነው የሚወስደን በነቀምቴ ከተማ በአነስተኛና ጥቃቅን ማህበር ተደራጅተው ጠርብ ድንጋይ ለማምረት ላይ የተሰማሩ ወጣቶች የከተማ አስተዳደሩ ምርታችንን አልቀበልም አለ ሲሉ ቅሬታ እያቀረቡ ይገኛሉ። ቪኦኤ ያነጋገራቸው ሶስት ወጣቶች ምርታቸው ለአንድ አመት ገደማ የሚቀበላቸው መስሪያ ቤት በማጣታቸው ምክንያት አምርተው ለችግር መዳረጋቸውን ተናግረዋል። ናኮር መልካ ነው ከነቀምቴ በተከታዩ ዘገባ ያደረሰን። ወጣት ካባ ፈይሳ ካባ ቻይና በሚባል ስፍራ ላይ ከሌሎች አስራ ሁለት ጓደኞቹ ጋር የጥርብ ድንጋይ ማምረት ስራ ላይ በአነስተኛና ጥቃቅን ማህበር ተደራጅቶ መስራት ከጀመረ አንድ አመት እንዳለፈው ይናገራል። እርሱን ጨምሮ ጓደኞቹ የኮሌጅ እና ዩኒቨርሲቲ ምሩቅ መሆናቸውን ገልጾ የስራ እድል ሲፈጠርላቸው ደስተኛ እንደነበሩ ይናገራል። በስራው ሂደት ግን የተፈጠረው አሳዛኝ ክስተት ተስፋ እንዳስቆረጠው እንዲህ ያብራራል። በዚህኛው ሰባተኛ ወር አንድ ወጣት ነው ተጎዳ፣ ህይወቱን ያጣው ማለት ነው። ከማህበራችን ውስጥ ድንጋይ እያወጣ ያለ ድንጋይ ተደርምሶ ቦታውን አለመጸዳት ከተነሳ ማለት ነው ችግሩ ላይ አሁንም ተደገመ ማለት ነው። አሁን ባለፈው ቀን ማለት ነው፣ ቅዳሜ አንድ ወጣት ተጎዳ። Herman Berdinko. ተደርምሶ እና አሁን ይሄ መፍተው ምንድን ነው? ወይ ስራው ይቁ ወይ እኛ ደግሞ ተጠቃሚ እንድ ነው። ወጣቶች ደግሞ ጥቅሙ ጉዳቱ ነው በዛብን። የማምረቻ ቦታው ለስራ ምቹ ካለመሆኑ በተፈጠረው የሰው ህይወት መጥፋት በተጨማሪ የከተማው ስራ እድል ፈጠራና ከተማ ምግብ ዋስትና ጽፈት ቤት በገባላቸው ቃል መሰረት ምርታቸውን አለመረከቡ እሱን ጨምሮ በ12 ማህበራት የተደራጁ ሶስት መቶ ሰባ የሚሆኑ ወጣቶችን ለከፋ ችግር እንዳጋለጣቸው ገልጿል። ምርታችን አሁን በብዛቱ 3 ሚሊዮን 500 ሺህ ከዛ በላይ ነው የሚሆነው። ሌላው ድንጋው ከርቪስቶን የሚባለው አንድ መቶ ሺህ በላይ ነው አዘጋጅተ ያለ ነው። እስካሁን አንድም ኮብል እና ከርቪስቶን የተነሳ የለም፣ የተሸጠም የለውም። ምንድን ነው ምክንያቱ? ለምንድን ነው እስካሁን ከተማ አስተዳደሩ ከእናንተ ያልተቀበለው? ምንድን ነው ችግሩ ብለን እዚህ ክሱ ለመጠየቅ መጠ ነው እኔ ያለ ነው እስከ ዛሬ ምንም ያገኘንም ጋቢም የለም ምን ማፍተው ምን ይሁን ብለን እዚህ መጣ። ወጣት አለሚቱ ወርዶፋ ራሳችንን ለመቻል ተስፋ ሰንቀን ተደራጅተን ለመስራት ጥረት ብናደርግም ተገቢው ትኩረት ስላልተሰጠን መንግስት ሊያየን ይገባል ትላለች። ኦጄኔ ሊቂንሰተው ኦፊ በብድርም ሆነ ራሳችንን ችለንሰ ሰርተን አንድ ቦታ ሰብስበን ስንጠብቃቸው ዞሮ ያየን የለም። መጥተን ስናመለክት ደግሞ በጥሩ ፊት እንኳ የሚያስተናግደን አካል አላገኘንም። ቤተሰብ እናስተዳድራለን፣ ኪራይን ከፍላለን ለእኛ የሚያስብ ሰው ቢኖር ስራው ቆንጆ ነበር ግን የሚረከበን አካል አልተገኘም። ወጣት ዘሬውን አመንቴ የከተማ አስተዳደሩ እኛን እንድና ምርት ቢያበረታታም የጥርብ ድንጋይ መንገድ የሚገነቡት ማህበራት ከሌላ ከተማ ምርቱን ሲገዙ ከተማ አስተዳደሩ ዝም በማለቱ ትክክል አይደለም ይላል። የገበያ ትስስርም ስላልተፈጥረልን የሰራነውን ጥርብ ድንጋይ ወደ ገንዘብ የሚቀይርልን አካል አልተገኘም በማለት ቅሬታውን ለቪኦኤ ገልጿል። የከተማው ስራ እድል ፈጠራና ከተማ ምግብ ዋስትና ጽህፈት ቤት ኃላፊ አቶ ታሪኩ ብርሃኑ የወጣቶቹ ቅሬታ ትክክል መሆኑን በመግለጽ ምርታቸውን እንዳይቀበሉ እንቅፋት የሆነባቸውን ያብራራሉ። አምና የነበረው ችግር ከኮንትራክተሮች ጋር የነበረ ውል ችግር ነበረበት። በተለይ ደግሞ ኮንትራት አፈጻጸሙ ሲዘጋጅ ኮንትራክተሩ የሚሰራበትን የስራ ማቴሪያል ለራሱ ገዝቶ ያቀርባል ነበረ፣ የሚለው በፊት የነበረው ኮንትራት ውል ማለት ነው። ከዚህ አንጻር በከተማ ያለውን ኮብል ለማንሳት ፈቃደኞች አልነበሩም። ከሌላ ቦታ ሲመጣ ነበረ። ይህ ደግሞ ችግር እንደነበረ ለብዙ ጊዜ ችግርም ሲነሳ ነበረ። እነሱም ይህንን ችግር ለከተማ አስተዳደርም በየጊዜው ሲያቀርቡ ነበረ። በዚህ ዓመት በከተማው ለሚሰራው የጥርብ መንገድ ግንባታ ከስድስት ሚሊዮን በላይ ጥርብ ድንጋይ እንደሚያስፈልግ ተናግረው ከዚህ መጋቢት ወር ጀምሮ ከወጣቶቹ ለመረከብ ቅድመ ዝግጅት እያደረጉ መሆናቸውን ገልጸዋል። ወጣቶቹ የማምረቻው ቦታ ምቹ አለመሆንንና በወጣቶች ላይ እየደረሰ ያለውን ህይወት መጥፋትና አካል መጉደል ለማስቀረትም ሊያደርጉት ስላቀዱት ማብራሪያ ሰጥተዋል። ድንጋይ ሲቆፈርበት የነበረ ቦታ ገደላማ ነገር ሆኗል። ከዚያም አንጻር ለተለያየ ጊዜ እንትን ሆኖባቸዋል። ያ አፈሩ እየተደረመሰባቸው ላለፉት ሶስትና አራት ዓመታት የተወሰኑ ሰዎች ህይወታቸው አልፋል። ከትናንት በስቲያም እንደዚሁ የአንድ ሰው ህይወት አልፋል። በጣም የሚያሳዝን ነገር። እኔ በግሌ በጣም ያዘንኩት ነገር ነው። ማምረቻና መሸጫ ቦታ ማዘጋጀት የሚገባው በደንቡ መሰረት የማዘጋጃ ቤት ነበረ። ይህንን ደግሞ ለማድረግ ዳግመውን የነበረበት ነገር ምንድን ነው? ባለሰንሰለታማው ዶዘር ማዘጋጀት መዘጋጀት ነበረበት። ትልቁ እስካቫተር አፈሩን ለመዛቅም እሱ መዘጋጀት ነበረበት። እንግዲህ ያው አንዳንድ ቦታ ላይ እንደ ምክንያት የሚነሳው ነገር ምንድን ነው? በከተማ ውስጥ ያለው የጸጥታ ችግርም የነበረው የጸጥታ ችግር ይህንን በጊዜው ማሽን ገብቶ እንዳይስተካከል ተጽዕኖ አድርጓል የሚል የማዘጋጃ ቤት ኢንጂነሮም ሲያነሳልኝ የነበረው ይሁን እንጂ ምንም ሆነ ምን እነዚህ ወጣቶች ሕይወታቸው መጠበቅ አለበት። ለስራ ወጥቶ መሞት የለባቸውም። እንደ መስሪያ ቤታችን አቋምም አቋም ይዘናል። ከነሱ ጋርም እየተነጋገርን ነው። ያው በተቻለ መጠን ዘንድሮ ይሰራል የሚል አቋም አለን። እኛም ከነሱ ጋርም ይህንን እንዲያስተካክሉና እንዲሰሩ እየተነጋገርን ያለ ነው። ወጣቶቹ እነሱ በከተማው እያመረቱ ጥርብ ድንጋይ ከሌላ ከተማ እንዲመጣ ይደረጋል ላሉትም መንገዱን የሚገነቡት ማህበራት ለዋጋ ቅናሽ ሲሉ ባለፉት ጥቂት ዓመታት ከሌላ ቦታ ሲገዙ የነበሩ መሆኑን ስላወቁ እንዳይደገም ማስጠንቀቂያ መስጠታቸውን ጠቅሰው ከከተማ ወጣቶች የማይረከቡ ማህበራት ላይ እርምጃ የሚወሰድ መሆኑንም አቶ ታሪኩ ተናግረዋል። ለአሜሪካ ድምፅ ናኮር መልካ ከነቀምቴ። የዛሬው የጋቢና ጉዟችን በዚሁ ተጠናቋል። ዝግጅታችንን በቴክኒክ ያቀናበረልን መክብል ያበሮ ነው። አብሬያችሁ የነበርኩት ጽዮን ግርማ ነበርኩ። ዝግጅታችንን በፌስቡክ እና በትዊተር ቪኦኤ አማርኛ ክፍላችሁ ተከተሉን፣ ተነጋገሩ። መልካም ምሽት ደናደሩ።